በ25 ና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይልሳት ከዋሽንግተን ዲሲ በቀጥታ የሚተላለፈው የማክሰኞ ህዳር 9 2007 ዝግጅታችን ጀመረ። ጤና ይስጥልን። እንደምናመሻችሁ እንደምናመሻችሁ፣ ክቡራትና ክቡራን አድማጮች የምሽቱ አስተናጋጆቻችሁ እኔ ሰሎሞን አባትና ቆንጂት ታየነን። ኢትዮጵያ በያዘችው አዲስ የኢኮኖሚ እድገት አቅጣጫ በየትኛውም የእሴት ሰንሰለት ላይ ተጨማሪ እሴቶች ያሏቸው ምርቶችን ለማምረት የሚያስችል ዘመናዊ ቴክኖሎጂ ግብዓት ያስፈልጋታል። የኢትዮጵያ ፕሬዚደንት ሙላቱ ተሾመ አዲስ አበባ ላይ በተከፈተው የቻይናና የአፍሪካ የደህንነት ክነሳ ጉባኤ ላይ ከተናገሩት የወሰድነው ነው። ለምሽቱ አብይ ርዕስ ዘገባ እናቀርብበታለን። ከምሽቱ ዋና ዋና ዜናዎች ደግሞ ኢየሩሳሌም ላይ አራት ሰዎች በጥቃት ተገደሉ እንደዚሁም የአዲሱ የቡርኪና ፋሶ የሽግግር ፕሬዝደንት ቃለ መሃላ ፈጸሙ የሚሉ ይገኙበታል። ኢትዮጵያ የነጻ ትምህርት እድል የሰጠቻቸው የሶማሊያ ወጣቶች ትምህርታቸውን መከታተል ጀምረዋል፤ ዘገባ ይኖረናል። ሐኪሞን ይጠይቁና፣ ንግድና ምጣኔ ሀብት ደግሞ ለሁለተኛው አጋማሽ ተይዘዋል። ቴሌላይን ባክ ዝግጅታችንን ይመራል። ወደ ዓለም ዜና እንለፍ። የእስራኤልና የፍልስጤም መሪዎች እንዲሁም ዜጎች ውጥረቶችን ለማርገብ ሁከትንና አመፃን ለማውገዝ የሰላም መንገድንም ለመጥረግ አብረው እንዲሰሩ የዩናይትድ ስቴትስ ፕሬዝደንት ባራክ ኦባማ ማምሻውን አሳሰቡ። ፕሬዝደንቱ ይህንን መልእክት ያስተላለፉት ኢየሩሳሌም ውስጥ ወደሚገኝ አንድ የአይሁድ ምኩራብ የገቡ መጥረቢያና መሳሪያ የያዙ ሁለት ፍልስጤማውያን ዛሬ ጠዋት ላይ በጣሉት አደጋ አራት ጸሎት አድራሾች መገደላቸውን ተከትሎ ነው። ሚስተር ኦባማ በዚሁ መልእክታቸው እንዲህ አይነት አንዳች ጥፋት በሌለባቸው ሲቪሎች ላይ የሚፈጸም ጥቃት እሰይ የሚያስብል ማሳመኛ ጨርሶ ሊቀርብበት አይችልም ብለዋል። ሽብር ፈጣሪዎች ናቸው ሲሉ የሀገሪቱ ፖሊስ ቃል አቀባይ የጠሯቸውን ጉዳት አድራሾች ፖሊስ ወዲያው ተኩሶ ገድሏቸዋል። ጥቃቱ የተፈጸመው ከምዕራብ ሀገሮች ወደ እስራኤል ገብተው የሚኖሩ ሰዎች በሚበዙበት አካባቢ ሲሆን የተገደሉት አራቱ ሰዎች ድርብ ዜግነት የነበራቸው መሆናቸው ታውቋል። በእስራኤል ዜግነታቸው ላይ አሜሪካውያን የሆኑት ሶስቱ አሪ ኮፒንስኪ፣ ካሪ ዊሊያም ሌቪን እና ሞሼ ቱዌርስኪ የሚባሉ መሆናቸውን የዩናይትድ ስቴትስ ፕሬዚደንት የጠቆሙ ሲሆን አንዱ ደግሞ አብርሃም ጎልድበርግ የሚባሉ እንግሊዛዊ መሆናቸውን የእስራኤል ባለሥልጣናት አሳውቀዋል። በጥቃቱ አንድ ካናዳዊን ጨምሮ ሌሎች ስድስት ሰዎች ላይ ጉዳት መድረሱም ታውቋል። እስራኤል ለጥቃቱ አጸፋ ትሰጣለች ሲሉ የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ዝተዋል። የሐማስ መሪዎች እና የፍልስጤሙ ፕሬዚዳንት ማህሙድ አባስ የሚያደርጓቸው አነሳሽ ንግግሮች ናቸው ወደ እንዲህ አይነት ጥቃቶች የሚገፋፉ ሲሉ ኔታንያሁ ከሰዋል። ሚስተር አባስ ደግሞ የዛሬውንም ሆነ ሌሎቹን በሲቪሎች ላይ የሚፈጸሙ ጥቃቶች ፈጻሚው ማንም ይሁን ማን እናወግዘዋለን ብለዋል። ፍልስጤማዊው ፕሬዝደንት አክለውም እስራኤል ለአይሁድም ለሙስሊምም እኩል ቅዱስ በሆኑ ቦታዎች ላይ የምትፈጽመውን ትንኮሳ ማቆም አለባት ሲሉም አሳስበዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጃን ኬሪ ለሚስተር ኔታንያሁ ደውለው ሐዘናቸውን የገለጹላቸው ሲሆን ጥቃቱንም ግልጽ የሽብር አድራጎት ሲሉ ጠርተውታል። የኮንጎ ዲሞክራሲያዊት ሪፑብሊክ ፖሊስ ከዛሬ ዓመት ጀምሮ ለወራት ባካሄደው ጸረ ወንጀል ዘመቻ ቁጥራቸው የበዛ ወጣቶችን ገድሏል ሲል ሂዩማን ራይትስ ዋች የሚባለው የሰብአዊ መብቶች ተሟጋች ድርጅት ከሷል። ዘመቻ ሊኮፊ በሚባለው እንደ ኢትዮጵያ የዘመን አቆጣጠር ከህዳር 2006 እስከ የካቲት 2006 በተካሄደው እንቅስቃሴ ከወሮ በላ ቡድኖች ጋር ግንኙነት አላቸው እየተባሉ ቢያንስ ሃምሳ አንድ ሰዎች መገደላቸውንና ሌሎች ቢያንስ ሰላሳ ሶስት ደግሞ ደብዛቸው መጥፋቱን ድርጅቱ ዛሬ ባወጣው ሪፖርቱ አመልክቷል። ግድያዎቹን እንዲያጣራ ምርመራዎችን ከዘመቻው አዛዥ አንስቶ እንዲካሄድና ተጠያቂዎችን ለፍርድ እንዲያቀርብ የሂዩማን ራይትስ ዋች የአፍሪካ ዲሬክተር ዳንኤል በቀለ ለኮንጎ መንግስት ጥሪ አስተላልፈዋል። ፖሊሶች ኩሉና የሚባለው ቡድን አባል ናቸው ብለው የሚጠረጥሯቸውን በውድቅት ሌሊት ከየቤቶቻቸው እያወጡ ደጆቻቸው ላይ ወይም በየገበያው እየዞሩ የተኙበት ወይም የሚሰሩበት ቦታ ይገሏቸው እንደነበረ የዛሬው የሁማን ራይትስ ዋች ሪፖርት ዘርዝሯል። ፖሊስ መጀመሪያ ላይ ተጠርጣሪዎቹን እየያዘ አደባባይ ላይ በመግረፍ ወይም የገደላቸውን ሰዎች አስከሬኖች አደባባይ ላይ በመጣል ለሌሎች መቀጣጫ እንዲሆን እያለ ይንቀሳቀስ እንደነበረ ድርጅቱ ጠቁሟል። ሂዩማን ራይትስ ዋች አካሂጃለሁ ባለው የማጣራት ስራ ከተገደሉት ውስጥ አንዱም ቢሆን በሌላ ሰው ሕይወት ላይ ስጋት ጥሎ ወይም ሊገደል የሚያበቃውን ተግባር ፈጽሞ አለማግኘቱን ገልጿል። የዛሬ አመት ህዳር አራት ሁለት ሺ ስድስት የ25 ተገዳዮች ቤተሰቦች ለኮንጎ ጠቅላይ አቃቤ ህግ ደብዳቤ ጽፈው የተገደሉባቸውን ሰዎቻቸውን የሚመለከቱ መረጃዎች እንዲወጡ፣ በግድያዎች ላይ የተሳተፉ የፖሊስ አባላትም እንዲጠየቁላቸው አቤት ብለው ነበር። ደብዳቤው የተጻፈው የተባበሩት መንግስታት ግድያዎቹን የሚመለከት ሪፖርት ካወጣ በኋላ ሲሆን በወቅቱ የመንግስታቱ ድርጅት ከጥቅምት 7 2006 ጀምሮ ወደ ኮንጎ ልኳቸው የነበሩት የድርጅቱ የሰብአዊ መብቶች ዲሬክተር ከሀገር እንዲወጡ የኮንጎ መንግስት አዞ አስወጥቷቸዋል። ቡርኪና ፋሶን ወደ ሲቪል አስተዳደር የመመለስ ኃላፊነት የተጣለባቸው ጊዜያዊ ፕሬዚደንት ሚሼል ካፋንዶ ዛሬ ቃለ መሃላ ፈጸሙ። ዋና ከተማይቱ ዋጋዱጉ ውስጥ በተካሄደ ሥነ ሥርዓት ላይ ሚስተር ካፋንዶ የሀገሪቱን ሕገ መንግሥትም የሽግግሩን ወቅት ቻርተርም እንደሚያከብሩ አስታውቀዋል። አዲሱ ፕሬዚደንት ምርጫው በአንድ ዓመት ውስጥ እስኪዘጋጅ ድረስ ቡርኪና ፋሶን የሚመራ መንግሥት ለማዋቀር ጠቅላይ ሚኒስትር እንደሚሾሙና 25 አባላት ያሉት የሽግግር ካቢኔ እንደሚመሠርቱ ተነግሯል። ሀገሪቱን ላለፉት 27 ዓመታት የገዙት ብሌዝ ኮምፓወሬ ስልጣናቸውን ባለፈው ጥቅምት 22 ድንገት ሲለቁ ወታደሮቹ ቤተ መንግስቱን መቆጣጠራቸው ይታወሳል። ሚስተር ካፋንዶ በሽግግሩ የሽግግሩ ፕሬዚደንት እንዲሆኑ ትናንት የተመረጡት በጦሩ፣ በፖለቲከኞች፣ በሲቪል ማኅበረሰብና በእምነት ተቋማት ተወካዮች ነበር። አድማጮች፣ የዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። ዩናይትድ ስቴትስ ቁጥራቸው 2200 የሚደርስ ወታደሮቿን በኢቦላ ወረርሽኝ ክፉኛ ወደ ተጠቁት የምዕራብ አፍሪካ ሀገሮች በቅርቡ አሰማርታለች። ከመካከላቸው ግማሽ ያህሉ የወጡት በኬንተኪ ክፍለ ግዛት ከሚገኘው ፎርት ካምበል የጦር ሰፈር ነው። ወታደሮቹ ኢቦላን ለመዋጋት የሚደረገውን ትግል ለማገዝ ወደ ተፈለጉበት ከመሰማራታቸው አስቀድሞ የሚሰጣቸውን ስልጠና ለመመልከት የጦር ሰፈሩን ከጎበኙት የዩናይትድ ስቴትስ የመከላከያ ሚኒስትር ቸክ ሄግል ጋር ወደ አካባቢው የተጓዘችው የአሜሪካ ድምጿ ካርላ ባብ ያጠናቀረችውን አጭር ዘገባ አሉላ ከበደ ያቀርባል። አሁን መጫሚያችሁን አውልቁ ሲል ይጀምራል፣ የሥልጠናው ቀዳሚ ቃል። በኢቦላ የተያዘውት ለኢቦላ ላይ የተያዘው ትግል ከዚህ ይጀምራል። ከአንድ ሺህ በላይ የጦር ካምፕ ወታደሮች ወደ ምዕራብ አፍሪቃ ከሚሰማሩባት ፎርት ካምፔል ኬንታኪ፣ ወታደሮቹ ለቫይረሱ ሊያጋልጧቸው ከሚያስችሉ ማናቸውም ሁኔታዎች ራሳቸውን መከላከል የሚያግዝ እጅግ ጥብቅ ስልጠና ማለፍ ነበረባቸው። ኢቦላን ለመዋጋት በመቼው ሳምንት ወደዚያው ይዘምታሉና ያን ያህል የበረታ ሀሳብ ገብቶኛል አልልም አዳዲስ ልምዶችን የማግኘት አዳዲስ ነገሮችን የማየት ጉጉትን የመሰለ እንደዚያ ያለ ስሜት አድሮብኛል ወደ አፍጋኒስታን መዝመትን ከመሰሉ የጦር ዘመቻዎች ሁሉ የተለየ ግዳጅ መሆኑን እረዳለሁ አብዛኞቹ ዘማቾች ለኢቦላ ህክምና የሚውሉትን የአገልግሎት መስጫዎች በመገንባት ስራ ይሰማራሉ የህክምና ባለሙያውን አልቬሮ ካልቪዮን የመሳሰሉት ደግሞ የአገሬውን የህክምና ባለሙያዎች ይረዳሉ የዩናይትድ ስቴትሱ የመከላከያ ሚኒስትር ቸክ ሄግል ጦር ሰራዊት ውስጥ እስካሁን ያበረከተው አስተዋጽኦ ትልቅ ትርጉም አለው ይላሉ ስ እስካሁን ያደረጋችሁ ያደረጋችሁት በራሱ ብዙ ረድቷል፣ ልዩነትም አምጥቷል ነው ያሉት። ወታደሮቹ ከኢቦላ ታማሚዎች ጋር የቀጥታ ግንኙነት እንዲኖራቸው ባይጠበቅም ወደ ዘመቻው ከማቅናታቸው በፊት የተሰጣቸው ይህ ጥብቅ ስልጠናና የ21 ቀናቱ ከዘመቻው መልስ የሚጠብቃቸው ከሰዎች ተገልሎ ለብቻ የመቆየቱ ግዴታ ሊመጣ የሚችለውን የትኛውንም አይነት ድንገት ለመከላከል ያግዛል ተብሎ ይታመናል። ሩሲያ ጦሯን በዩክሬንም በራሷ ግዛት በኩልም በከፍተኛ ሁኔታ እያሰፈረችና እያጠናከረች ነው ሲሉ የሰሜን አትላንቲክ የጦር ትብብር ድርጅት ኔቶ ዋና ጸሐፊ የንስ ሽቶልተንበርግ አስጠነቀቁ። ከፍተኛ ቁጥር ካላቸው ወታደሮች ጋር እየሰፈሩና እየተከማቹ ያሉት መሳሪያዎች የአየር መቃወሚያ ስርዓቶችን እስከሚያካትቱ ውስብስብ ትጥቆች ድረስ የሚደርሱ መሆናቸውን የኔቶ ዋና ጸሐፊ አስታውቀዋል። ሽቶልተንበርግ ዛሬ ብራስልስ ላይ ባደረጉት ንግግር ሞስኮ ጦሯን እንድታነሳና ለሰላማዊ መፍትሄ አስተዋጽኦ ማድረጓን እንድትቀጥል ጠይቀዋል። የዩክሬን ጦር ዛሬ ባወጣው መግለጫ ከከትናንት በስቲያ እሁድ ጀምሮ በተካሄዱ ውጊያዎች ቢያንስ አምስት ወታደሮች መገደላቸውንና ስምንት ደግሞ መቁሰላቸውን አመልክተዋል። ሩሲያ የምስራቅ ዩክሬንን ተገንጣዮች ትረዳለች የሚለውን ክስ በተደጋጋሚ እያስተባበለች ከአማጽያኑ ጎን ሆነው የሚዋጉት ሩሲያውያን በራሳቸው ፍላጎት የተቀላቀሉ ወዶ ዘማቾች ናቸው ትላለች። ላለፉት ሰባት ወራት በተካሄደው የዩክሬን ውጊያ ቢያንስ የ4100 ሰው ህይወት መጥፋቱንና 10000 የሚሆኑ ደግሞ መቁሰላቸውን የተባበሩት መንግስታት ድርጅት አስታውቋል። በኢራን የኒውክሌየር መርሃ ግብር ድርድሮች ስምምነት ላይ ይደረሳል የሚል ተስፋ እንዳላቸው የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጃን ኬሪ አስታውቀዋል። ይሁን እንጂ ስለምንም ጉዳይ መተንበይ እንደማይፈልጉ አያይዘው ተናግረዋል። ኢራን ከአምስቱ የጸጥታ ጥበቃ ምክር ቤት ቋሚ አባላት ዩናይትድ ስቴትስ፣ እንግሊዝ፣ ቻይና፣ ፈረንሳይና ሩሲያ እንዲሁም የምክር ቤቱ ቋሚ አባል ካልሆነችው ከጀርመን ጋር የጀመረችው ድርድር ተከታይ ዙር ኦስትሪያ ዋና ከተማ ቬና ላይ ዛሬ ቀጥሏል። ወገኖቹ ስምምነት ላይ እንዲደርሱ የተቆረጠው ቀነ ገደብ ሊያበቃ የቀሩት ስድስት ቀናት ብቻ ናቸው። በመጨረሻም ሰሜን ኮሪያ በሰብዕና ላይ ወንጀል ትፈጽማለች በሚል በዓለም አቀፉ ፍርድ ቤት ችሎት የክስ ዶሴ ከፈትባት በሚለው ጥያቄ ላይ የተባበሩት መንግስታት ድርጅት ዛሬ ማምሻውን ድምጽ ይሰጣል ተብሎ እየተጠበቀ ነው ገዢ አይሆንም የተባለው ውሳኔ እንዲያልፍ የሰብአዊ መብቶች ቃፊር በሆነው የጠቅላላ ጉባኤው ሶስተኛ ኮሚቴ ውስጥ 49 ለሃምሳ አንድ ከመቶ የሆነን አይነት ቀላል የበላይነትን በቀላሉ ያገኛል ተብሏል። የውሳኔው ረቂቅ የተዘጋጀው በጃፓንና በአውሮፓ ህብረት ሲሆን መሰረት ያደረገውም የመንግስታቱ ድርጅት ኮሚሽን ባለፈው የካቲት ያወጣውን ሪፖርት ነው። ሪፖርቱ ሰሜን ኮሪያ ውስጥ ለአስሮች ዓመታት የተቀነባበሩ ግድያዎች፣ የስቃይ አያያዞች ድፍረቶችና ሰውን በጅምላ ማስራብን የመሳሰሉ ወንጀሎች ተፈጽመዋል የሚል ሐሳብን ይዟል። ለዜና የያዝነው ሰዓት አበቃ። የዓለም ዜናዎችን አደመጥን። የተከበራችሁ አድማጮች፣ ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ25 እና በ31 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፈው የማክሰኞ ኅዳር 9 2007 ዓ ም ምሽት ፕሮግራማችን ነው። የምናስተናግዳችሁ ቆንጅታይና እኔም ሰሎሞን አባተንም በዚህ ሰሞን ያው በእኛ አካባቢ የእንቁላል ዋጋ በጣም ውድ ነው። ሮናረቡ ምናምን በብዛት በጣም እኛም በምሽቱ ንግድና ምጣኔ ሀብት ፕሮግራም የተጠየቁ ሸማቾች ናቸው። የእንቁላል ዋጋ እሳት ሆናል ይላሉ። በሁለተኛው አጋማሽ ይቀርባሉ። በኢቦላ ወረርሽኝ ላይ የሚያተኩረው ሐኪሞን ይጠይቁ ፕሮግራምም ሌላው የምሽቱ ዝግጅታችን ነው። አብራችሁ እንድትቆዩ በድጋሚ እንጋብዛለን። በቅድሚያ የዕለቱ አብይ ርዕስ አፍሪካ በየዓመቱ ከ18 ሚሊዮን በላይ የስራ ዕድል መፍጠር እንዳለባት ተገለጸ። አፍሪካ የኢንዱስትሪ ልማት ለማምጣትና ድህነትን ለመቀነስ የምታደርገው ጥረት ቻይና ተሞክሮዋን ለማካፈል ዝግጁ መሆኗም ተገልጿል። ኢትዮጵያ የግብርና ልማቷን ከመሰረቱ ለመለወጥና ኢኮኖሚዋን ኢንዱስትሪያዊ ለማድረግ ከእስያ ሀገሮች ለመማር ዝግጁ መሆኗን ፕሬዝደንት ሙላቱ ተሾመ ተናግረዋል። ዘጋቢያችን መለስካቸው አምሃ ከአዲስ አበባ የላከው ዘገባ ቀጥሎ ይቀርባል። ዛሬ በአፍሪካ ሕብረት ረፋዱ ላይ የተጀመረውን የአፍሪካ ቻይና የድህነት ቅነሳና የልማት ጉባኤ የኢትዮጵያው ፕሬዚዳንት ዶክተር ሙላቱ ተሾመ ሲከፍቱ ባደረጉት ንግግር የቻይና አስገራሚ የኢኮኖሚ እድገትና ኢንዱስትሪያዊነት ዓለምን ያስደመመ እንደሆነና ከታምር የሚቆጠር ነው ሲሉ አውድሰውታል። ስለሆነም የቻይናን መልካም ተመክሮች ወይንም አሰራሮች አርአያ ማድረጉ መሰረታዊ ነው ብለዋል። በታቀደው መሰረት እንደ አውሮፓውያን ዘመን አቆጣጠር በ2063 ዓ ም አፍሪካ ኢንዱስትሪያዊ የበለጸገችና የተባበረች አህጉር የምትሆን ከሆነ ያለው አማራጭም የቻይናና የሌሎች ተመሳሳይ የኢኮኖሚ እድገት እያሳዩ የእስያ ሀገሮችን ምሳሌነት መከተሉ ይበጃል ብለዋል ፕሬዚዳንቱ። አገራቸውን በተመለከተም ኢትዮጵያ ኢዝ ኢን ኤ ኒው ኢኮኖሚክ ትራጄክቶሪ ዊች ሪኳየርስ ኢንጀክሽን ኦፍ ሞደርን ቴክኖሎጂ ቱ ፕሮዲውስ ኢትዮጵያ በያዘችው አዲስ የኢኮኖሚ ዕድገት አቅጣጫ በየትኛውም የእሴት ሰንሰለት ላይ ተጨማሪ እሴቶች ያሏቸው ምርቶችን ለማምረት የሚያስችል ዘመናዊ ቴክኖሎጂ ግብአት ያስፈልጋታል። የእስያ ሀገሮች በግብርናው ዘርፍ ካገኙት መሠረታዊ ለውጥና ወደ ኢንዱስትሪያዊነት ካደረጉት ሽግግር ኢትዮጵያ ለመማር ዝግጁ ናት። በኢትዮጵያ የቻይና አምባሳደር ሚስተር ዢ ጂያውያን በበኩላቸው የሀገራቸውን የድህነት ቀነሳ አቅጣጫ ምን አይነት ግብ ይዞ እንደተጓዘ ትኩረት ሰጥተው ነበር የተናገሩት። እንደሳቸው አባባል ላለፉት ሰላሳ ዓመታት ያህል በቻይና የተካሄዱ የድህነት ቅነሳ መርሃ ግብሮች ልማትን መሠረት ያደረጉ ነበሩ። የእነዚህ ልማትን መሠረት ያደረጉ የድህነት ቀነሳ መርሃ ግብሮች ልዩ ባህሪ በልማት የተራራቁ አካባቢዎችን የተከራረቡ እንዲሆኑ ማስቻልና ዝቅተኛ የኑሮ ደረጃ ያላቸውን ዜጎች ከፍ ማድረግ ነው። ዛሬ በአፍሪካ አጉር የሚያዩት የኢኮኖሚ እድገትና የደህንነት ቅነሳም በእጅጉ የሚያነቃቃ እንደሆነ የተናገሩት አምባሳደር ዢዣውያን የእድገቱ ፍጥነት ግን በቂ እንዳልሆነም ተናግረዋል። በዚህ ረገድ ቻይና ተመክሯን ለአፍሪካ ወንድሞቿ ለማካፈልም ዝግጁ ናት ብለዋል። ይሁንና አፍሪካ ውስጥ የሚካሄደው የድህነት ቅነሳ ሥራ ፍጥነቱና ቀጣይነቱ በ2015 ዓመተ ምህረት በአውሮፓውያኑ የዘመን አቆጣጠር እንዲደረስባቸው የተዘረዘሩትን የሚሌኒየሙን የልማት ግቦች ለመምታት በቂ አይደሉም። ተመሳሳይ ስራና ዓላማ ከፊታችን ያለ ስለሆነ አፍሪካውያን ወንድሞቻችን የድህነት እነሳው ግስጋሴን ያፋጥኑ ዘንድ ቻይና በኢንዱስትሪ ልማት ያላትን ተሞክሮ ለማካፈል ዝግጁ ናት። በኢትዮጵያ የተባበሩት መንግሥታት ድርጅት የልማት ፕሮግራም ተጠሪ ሚስተር ኢዩዥን ኦውሱ ባደረጉት ንግግር ትኩረት ከሰጧቸው ነጥቦች አንዱ የአፍሪካ ኢኮኖሚ እድገት አሁንም ብዙ ፈተና እንዳለበት የሚጠቁም ነው። በተለይም ከአፍሪካ ሕዝብ አብዛኛው ክፍል ወጣት የመሆኑን ያህል የዚህን ወጣት ትውልድ ምኞትና ፍላጎት ማርካት የሚያስከትለውን ፈተና አመላክተዋል። በየጊዜው ቁጥራቸው እየጨመረ የሚሄድ ከዩኒቨርሲቲዎች ተመርቀው የሚወጡ ሥራ ፈላጊዎች አሉ። ሥራ የማግኘትና ብሩህ የሆነ ተስፋ ይዘው ነው የሚወጡት። ይሁንና የአህጉሪቱ እድገት በቂ የሥራ ዕድሎችን ወደ መፍጠር አልተተረጎመም። ዓለም አቀፉ የሥራ ድርጅት እንደገመተው ከሆነ አፍሪካ በየዓመቱ ከ18 ሚሊዮን በላይ የሥራ ዕድሎችን መፍጠር ይገባታል። ይህ ለሁለት ቀናት የሚካሄደው የአፍሪካ ቻይና የድህነት ቅነሳና ልማት ጉባኤ በነገ ዕለትም ቀጥሎ ይውላል። የጉባኤው መሪ ቃል የኢንዱስትሪ ልማት ከአፍሪካና ከቻይና ተነጻጻሪ ምልከታዎች የሚል ሲሆን በጉባኤው የተለያዩ የጥናት ጽሑፎች እንደሚቀርቡ የወጣው መርሃ ግብር ያመለክታል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። የዕለቱን አብይ ርዕስ አደምጣችው። ክቡራትና ክቡራን አድማጮች የመጽሔቱ ክፍለ ጊዜ የኢትዮጵያ መንግስት ነጻ የትምህርት እድል የሰጣቸው 150 የሚሆኑ የጎረቤት ሶማሊያ ወጣቶች በተለያዩ ዩኒቨርሲቲዎች የከፍተኛ ትምህርት መከታተል ጀምረዋል። የተሰጠው የትምህርት እድል ሶማሊያን መልሶ ለመገንባት የሚደረገው ጥረት አካል መሆኑን የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ዲና ሙፍቲ ለአሜሪካ ድምፅ ራዲዮ ተናግረዋል። ዘጋቢያችን እስክንድር ፍሬው ከአዲስ አበባ ዝርዝሩ ልኳል። የተሰጣቸውን ነጻ የትምህርት እድል ለመጠቀም ሰሞኑን ወደ ኢትዮጵያ የመጡት ሶማሊያውያን ወጣቶች አንድ መቶ ሀምሳ ናቸው። መቶዎቹ ለመጀመሪያ ዲግሪ የተቀሩት ደግሞ ለሁለተኛ ዲግሪ የሚማሩ ሲሆን በኢትዮጵያ በሚገኙ የተለያዩ ከፍተኛ የትምህርት ተቋማት ተደልድረዋል። ኢትዮጵያ ለሶማሊያውያኑ እድሉን የሰጠችው የዚያችን አገር አቅም ለማጠናከርና ግንኙነቷን ለማሳደግ መሆኑን የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ዲና ሙፍቲ ለቪኦኤ ተናግረዋል። የዚህ መነሻው የህዝብ ለህዝብ ግንኙነትን ለማጠናከር ነው። ሶማሊያ ጎረቤት ሀገር ነው። የሶማሊያን ህዝብ እና የኢትዮጵያ ህዝብ መጻኢ እድል የተሳሰረ ነው ተብሎ ነው የሚታሰበው። ሶማሊያን ህዝብ በአቅም ግንባታ ማጠናከር። አሁን ሶማሊያ ደግሞ መንግስት ካገኘችው ወዲህ እንድታንሰራራ ተቋማት እንዲሰሩ አገር እንድትሆን ከነበረባቱ ጥንቅት ሁኔታ እንድትወጣ እንድትበለጽ ከተፈለገ የሰው ኃይል ላይ ስራ መሰራት አለበት። እንግዲህ የሰው ኃይል እዚህ ማሰልጠኑ ለህዝብ ግንኙነትና ወደፊት ለሚኖረን የአገር ለሀገር ግንኙነትን መሰረት ለመጣል ነው። እዚህ መሰረት አሁን ካለው የሶማሊያ የጸጥታ ሁኔታ ጋር እያያዛል። ለምሳሌ በሀገራቸው መረጋጋት ባለመኖሩ ሀገራቸው ባሉ ከፍተኛ ትምህርት ተቋማት ገብተው መማር ባለመቻላቸው ያንን ግምት ያስገባ ነው ያንን ጭምር ከግምት ያስገባ ነው። እንግዲህ እነዚህ በወጣትነት እድሜ ያለው የመማር እድል ያላገኙ ወጣቶች ናቸው። ይህንን እድል የኢትዮጵያ ህዝብ ለሶማሊያ ህዝብ መስጠት ማለት ወደፊት ህዝብ ለህዝብ ግንኙነቱን በጠንካራ መሰረት ላይ ይጥለዋል። ትልቁ ነገር ሶማሊያና ኢትዮጵያ ከዛ እጅግ በጣም በጠላትነት ከሚፈላለጉበት ዘመን አልፈው አሁን በጋራ ጥቅም ላይ አብሮ ወደ መስራት ደረጃ መድረሳቸው ነው እና ኢትዮጵያ በአቅሟ ያላትን እድል ለሌላ ማካፈል ማለት ለግንኙነቱ መሰረት ይጥላል። በእርግጥም ሶማሊያ ውስጥ አሁን ያለው ሁኔታ ካለፈው የተሻለና የተረጋጋ ሁኔታ እየተፈጠረ ያለበት ሁኔታ ነው። የተዋጣለት የተሟላለትን ባይሆን ማለት ነው። ስለዚህ እነዚህ ደግሞ በአቅም ግንባታ ተመልሰው ሶማሊያን ማጠናከር ስለሚችሉ ይህም ታሳቢ ተደርጎ ነው የሚሆነው። እናም የትምህርቱ እድል በጦርነት ስትታመስ የቆየችውን ጎረቤት ሶማሊያን በአቅም ግንባታ የማጠናከሩ አካል መሆኑን አምባሳደር ዲና አስረድተዋል። ከሶማሊላንድና ፑንትላንድም ተመሳሳይ ቁጥር ያላቸው ወጣቶች እድሉን እንዲያገኙ እንደሚደረግ ጠቁመዋል። ለሶማሊያውያን ተማሪዎች የተሰጠው የትምህርት እድል ኢትዮጵያ በታሪክ ስትጫወት ከቆየችው አህጉሪቱን እየመደገፍ ሚና አንጻር ሊታይ እንደሚችልም አምባሳደር ዲና ገልጸዋል። አፍሪካን በተመለከተ ለአፍሪካ ነጻነት፣ ለአፍሪካ ብልጽግና ኢትዮጵያ ሁልጊዜም ጥሩ አቋም ነው ያላት። ያው ቅድም እንደጠቀስከው ቀደም ሲል በደቡብ አፍሪካ ያሉት የነጻነት እንቅስቃሴዎችን በወታደራዊ አቅም የመደገፍም ነገር ነበር። ኤኤንሲ የአፍሪካ ብሔራዊ ኮንግረስ ማለት ነው። ዚምባብዌ የነበሩትን ሁለቱን ግንባሮች ዛኑና ዛፑን በናሚቢያ የነበረውንም ኤምፒልንም እነዚህን ስንደግፍ ነበር። ይህም ለነጻነቱ የነበረውን ትግል ነው። አሁን ደግሞ ለሶማሊያ መረጋጋት እንደገና ለሱዳን ደቡብ ሱዳንም ተመልሶ ጠንክራ መቆም ከዚም አልፎ ለተለያዩ የጎረቤት ሀገሮች ተመልሶ እንዲጠናከሩ ለማድረግ የሚደረግ እንቅስቃሴ አካል ነው። ለሶማሊያውያኑ ወጣቶች የተመቻቸው ሁኔታ ቀጣይነት እንደሚኖረውም አምባሳደር ዲና አብራርተዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። ወደ ተከታዩ የመጽሔት ርዕስ እንሸጋገር። ማዕከላዊ አፍሪካ ሪፐብሊክ ውስጥ ዳግም በተቀሰቀሰው ግጭት ባለፈው አንድ ዓመት ተመንፈቅ ጊዜ ብቻ ቁጥራቸው በአስር ሺዎች የሚገመት ሕፃናት በታጣቂ ቡድኖች ለውትድርና ተመልምለዋል። የተባበሩት መንግስታት የሕፃናት መርጃ ድርጅት ዩኒሴፍ እስካሁን ባለው ጊዜ ውስጥ 1400 ያህሉን ወጣት ወንዶችና ሴት ምልምሎች ተደራድረው ማስለቀቅ ቢችልም ወደ ህብረተሰቡ ለመቀላቀል ግን ፈተና እንደሚጠብቃቸው ይገመታል። ካትሪና ሆጄ በቅርቡ ማዕከላዊ አፍሪካ ሪፐብሊክን ጎብኝታ ነበር። ያደረሰችንን ሰፋ ያለ ዘገባ ሰሎሞን ክፍለ ይዟል። የሴሌካ ሽምቅ ተዋጊዎች በአንዲት መንደር ላይ ያካሄዱት ወረራና ጥቃት በጣም ፈጣንና ብዙ ሕይወት ያጠፋ ነው። በዚያ ጥቃት ሰዎች በየጎጇቸው ውስጥ እንዳሉ በእሳት ተቃጥለው ተገለዋል። ለማምለጥ የሞከሩት በጥይት ተለቅመዋል። ጄሮም ሲቃይ እየተናነቀው በእነርሱ የሳንጎ ቋንቋ ያለው ያችን ዕለት ምንጊዜም አልረሳም። ሴሌካዎች አጎቴን ገደሉብኝ። ያን ጸረ ሴሌካ ሚሊሻዎችን እንድቀላቀል የገፋፋኝን አጎቴን ገደሉት ነበር ያለው ጄሮም። ዩኒሴፍ ባለፈው ዓመት ጥር ወር ላይ ከታጣቂ ቡድኖች ካስለቀቃቸው 1400 ሕፃናት ምልምሎች መካከል አንደኛው ነው። ስለ ሁኔታው በባንጊ ከአንድ ዓመት በላይ የቆዩት የዩኒሴፍ ምክትል ተጠሪ ጁዲዝ ሌቬይ ያስረዳሉ። መጀመሪያ ላይ ከታጠቁ ቡድኖች ጋር ግንኙነት አላቸው ብለን የገመት ነው ከ2 እስከ 3 ሺህ ሕፃናትን ነበር። ባለፈው ዓመት ህዳር ላይ አሐዙን ወደ 6 ሺህ ከፍ አደረግ ነው። በአሁኑ ጊዜ የምንነጋገረው ግን ከ6 እስከ 10 ሺህ የሚሆኑ ልጆች ከታጣቂዎቹ ጋር ግንኙነት እንዳላቸው ነው። በማዕከላዊ አፍሪካ ሪፑብሊክ ከ18 ወራት ባነሰ ጊዜ ውስጥ ሙስሊም ሽምቅ ተዋጊዎች መንግሥት ሲጥሉ የክርስትና እምነት ተከታይ የሆኑ ሚሊሻዎች የብቀላ ጥቃት ሲያካሂዱና ሺዎች ተገድለው ሚሊዮኖች ሲፈናቀሉ ታይቷል። ሕግና ሥርዓት ለማስከበር የተመደበ የተባበሩት መንግሥታት ድርጅት የሰላም ተልእኮም አገሪቱ ውስጥ ይገኛል። አሁን በዚያች አገር ቀውስና ትርምሱ በቀጠለበት ሁኔታ ወላጆቻቸውን በሞት ወይም በሌላ ምክንያት ያጡ ሕፃናት ደህንነታቸውን ለማስጠበቅ ያላቸው አንደኛው መንገድ ታጣቂ ቡድኖችን መቀላቀል ነው ጄሮም እንደሚለው በህይወት ለመቆየት ያለው ምርጫ ይኸው ብቻ ነው። አንድ ሁለት ከሚሆኑ ሌሎች ወጣት ወንዶች ጋር ሆነን ከከተማ በሚወጣ አንድ አነስተኛ መንገድ ላይ ኬላ እንጠብቅ ነበር። ያን ኬላ ማለፍ የፈለገ ሰው ገንዘብ መክፈል ወይም ምግብ መስጠት ይገደዳል፣ ነበር ያለው ጀሮም። ከአንድ ዓመት በፊት ግድም ሚሊሺያው በዋና ከተማዋ ላይ ጥቃት ካካሄደ ጥቂት ጊዜ በኋላ ሴርጌ የተባለው ወጣት ደግሞ ጸረ ባላክ ኃይሎችን ተቀላቀለ። ሚሊሻው ባጠቃ ቁጥር ሁሌም እኛ ሕፃናቱ ነን ፊት ለፊት እንድንጋፈጥ የምንደረገው። ዕድሜ 17 ቢሆንም ቅጥነቴ በጣም ልጅ ያስመስለኛል ነበር ያለው ሴርጌ። አብዛኞቹ ወጣት ልጆች በውትድርና የሚመለመሉት ገና አካላቸው በደንብ ሳይጠነክር ሲሆን አንዳንዶቹ ዐሥር ዓመት እንኳ ያልሞላቸው ይገኙበታል። በታጣቂ ቡድኖች ውስጥ ሊጫወቱ የሚችሉትን ሚና የሚወስነው ደግሞ የሰውነታቸው አቋም ነው። ሰውነቱ በደንብ የተገነባ ወጣት በተዋጊነት እንዲሰለፍ ይደረጋል፣ ወይም መሳሪያ ተሸካሚ ይሆናል። ሕፃናቱ ደግሞ በጽዳት ሥራ ላይ ይሰማራሉ፣ ይላል ሴርጌ። እኔ እንኳ ጎበዝ ተዋጊ ነበርኩ፣ ደፋር ጭምር፣ የኃይል አዛዡም ይወደኝ ነበር ሲል አስረድቷል ሴርጌ በዩኒሴፍ አማካይነት ከተለቀቁት 1400 ሕፃናት ምልምሎች መካከል አንድ አምስተኛው ሴቶች ናቸው። እነዚህኞቹን ደግሞ አማጺያኑ የሚጠቀሙባቸው በምግብ አብሳይነትና ጽዳት ሠራተኝነት ነው። አንዳንዶቹ ደግሞ የአዛዦቹ ሚስቶች ይደረጋሉ። በማዕከላዊ አፍሪካ ሪፑብሊክ የድርጅቱ ተጠሪ ጁዲዝ ሌቬይ ጋልስ በሽምቅ ተዋጊ ካምፖች ውስጥ በሚከናወኑ ተግባራት ሁሉ ይሰማራሉ። ያም ብቻ አይደለም፣ የወሲብ ባሮችም ይደረጋሉ ወይም በአንደኛው ኃይል አዛዥ ስር ጥበቃ ይደረግባቸዋል። እነዚህ ሴት ልጆች አንዳንዴ ያርግዛሉ። የ10 የ12ና የ14 ዓመት ዕድሜ ቢኖራቸው ነው ከታጣቂ ቡድኖቹ ሲላቀቁ ለፍላጎታቸው ትኩረት መስጠት አለብን። የእኛን ድጋፍ ማግኘታቸውንም ማረጋገጥ ይኖርብናል። ያ ሲሆን ነው ተመልሰው ወደ ትምህርት ቤት መግባት ወይም ልጆቻቸውን ማሳደግ የሚችሉት። ማዕከላዊ አፍሪካ ሪፑብሊክ፣ ሀገሪቱ ነጻነቷን እንደ አውሮፓውያን ዘመን አቆጣጠር በ1960 ከፈረንሳይ ካገኘች ጀምሮ በእርስ በርስ ውጊያ ውስጥ ቆይታለች። እንደ አውሮፓውያን ዘመን አቆጣጠር በ2013 የሴሌካ አማጽያን ፕሬዚደንት ፍራንሷ ቦዚዜን ከሥልጣን አባረሩና የሽምቅ ተዋጊዎቹ መሪ ሚሼል ጆታዲያ የሀገሪቱ የመጀመሪያው ሙስሊም መሪ ሆኑ። በያዝነው የአውሮፓውያን ዓመት መጀመሪያ ላይ ሥልጣኑን ለጊዜያዊ መንግሥት አስረከቡ። የዩኒሴፏ ሌቬ የሚሉት ሕፃናቱን በውትድርና የመመልመሉ ሥራ ሴሌካ በሀገሪቱ ሰሜናዊ ግዛት በኩል አድርጎ ቁልቁል ወደ ደቡብ እየገሰገሰ ባለበት ጊዜ ጭምር ይካሄድ ነበር ነው። አንድ የጠፋ ትውልድ ሊኖር ይችላል ባይ ናቸው የዩኒሴፏ ባለሥልጣን። ዛሬ ከማዕከላዊ አፍሪካ ሪፑብሊክ ጠቅላላው አራት ሚሊዮን 500 ሺህ ሕዝብ ገሚሱ ዕድሜው ከ18 ዓመት በታች ነው። ያም ሆኖ በሀገሪቱ ውስጥ ካሉ ትምህርት ቤቶች 50 በመቶ ያህሉ እንደተዘጉ ናቸው። የዜናና የዜና መጽሔት ክፍለ ጊዜውን አጠናቀናል። አድማጮች ከዚህ በሳምንት ሰባት ቀን ከምሽቱ ሶስት ሰዓት እስከ አራት ሰዓት በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከምናቀርብላችሁ መደበኛ ዝግጅታችን በተጨማሪ ከሰኞ እስከ አርብ በየዕለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1431 መካከለኛ ሞገድ የምናስተላልፍላችሁን ስርጭትም እንድታደምጡ እንጋብዛችኋለን። የቪኦኤን አፕ በነጻ ጭናችሁ የስርጭቶቻችንና ዝግጅቶቻችንን በቀላሉ ያገኙ። ለአይፎን ለአይፓድ እና ለመሳሰሉ አይኦኤስን ለሚጠቀሙ መሳሪያዎቻችሁ ከአፕስቶር ለአንድሮይድ መሳሪያዎቻችሁ ደግሞ ከፕሌይ ስቶር ታገኛላችሁ። የቪኦኤን አፕ በኢንተርኔት ደብሊው ደብሊው ደብሊው ዳት ቪኦኤ ኒውስ ዳት ካም ስላሽ አምሃሪክ ላይ ታገኙናላችሁ። በፌስቡክ እና ትዊተር ቪኦኤ አምሃሪክ ብላችሁ ተከተሉን። ተነጋገሩ። በእጅ ስልካችሁ ቪኦኤ ዶት ሆን ኤምኦቢ እንዲሁም ናይል ሳት ላይ እንገኛለን። በስቱዲዮ ቴክኒሽያናችን ረሻድ ስሚት ነው ፕሮግራሙን እየመራልን ያለው። ቴሊ ላይም ባክ የምናስተናግዳችሁ ቆንጂት ታዬና ሰሎሞን አባተነን አሁን ሙዚቃን ጋብዛችሁ ቆንጅት በዋልሽበት ይላል ብዙ አየሁ ደምሴ

She said, Oh my God, ብዙ አየሁ ደምሴ በዋልሽበት ምን ነው እንደ ጠላት ያለሽበት ማይነገረኝ ይላል። ጥሩ ዘፈን ነው አለ ዘፈን ነው፣ ጥሩ ዘፈን ነው፣ ጥሩ ምርጫ ነው። ቆንጂት እናመሰግናለን። የሙዚቃ ረፍታርግ ምርጭ ማንቺ ስትመርጪ ደግሞ ይችለኝ የለም ማደር። ከምሽቱ ሶስት ሰዓት ከሰላሳ ሶስት ደቂቃ ሆኗል። የሰዓቱን ዋና ዋና ዜና ሶሎሞን ያሰማናል። የእስራኤልና የፍልስጤም መሪዎች እንዲሁም ዜጎች ውጥረቶችን ለማርገብ ሁከትንና መጻን ለማውገዝ የሰላም መንገድንም ለመጥረግ አብረው እንዲሠሩ የዩናይትድ ስቴትስ ፕሬዝደንት ባራክ ኦባማ አሳሰቡ። ፕሬዝደንቱ ይህንን መልእክት ያስተላለፉት ኢየሩሳሌም ውስጥ ወደሚገኝ አንድ የአይሁድ ምኩራብ የገቡ መጥረቢያና መሳሪያ የያዙ ሁለት ፍልስጤማውያን ዛሬ ጠዋት ላይ በጣሉት አደጋ አራት ጸሎት አድራሾች መገደላቸውን ተከትሎ ነው። ሚስተር ኦባማ በዚሁ መልእክታቸው እንዲህ አይነት አንዳች ጥፋት በሌለባቸው ሲቪሎች ላይ የሚፈጸም ጥቃት እሰይ የሚያስብል ማሳመኛ ጨርሶ ሊቀርብበት አይችልም ብለዋል። ሽብር ፈጣሪዎች ናቸው ሲሉ የሀገሪቱ ፖሊስ ቃል አቀባይ የጠሯቸውን ጉዳት አድራሾች ፖሊስ ተኩሶ ወዲያው ገድሏቸዋል። ሌሎች ስድስት ሰዎች ቆስለዋል። የኮንጎ ዲሞክራሲያዊት ሪፐብሊክ ፖሊስ የዛሬ ዓመት ጀምሮ ለወራት ባካሄደው ጸረ ወንጀል ዘመቻ ቁጥራቸው የበዛ ወጣቶችን ገድሏል ሲል ሂዩማን ራይትስ ዋች የሚባሉ ሰብአዊ መብቶች ድርጅት ከሰሰ። አድማጮች፣ የማክሰኞ ምሽት ፕሮግራማችን በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት እስከ አራት ሰዓት ድረስ ይቀጥላል። አሁን ወደ ሁለተኛው አጋማሽ መሻገራችን ነው። ሐኪሙን ይጠይቁ ሐኪሙን ይጠይቁ በኢቦላ ወረርሽኝ ዙሪያ የሚቀርበው ተከታታይ ልዩ ዝግጅቱ ለምሽቱ በዋና ዋና የህመሙ ጭብጦች ላይ ያተኩራል ሐኪሙን ይጠይቁ እያነጋገረ ባለውና በአሳሳቢው የኢቦላ ወረርሽኝ ዙሪያ እያቀረብን ያለነው ተከታታይ ልዩ ዝግጅት ለምሽቱ ለቫይረሱ የተጋለጡ ሰዎች በሚሰጠው ለተጋለጡ ሰዎች በሚሰጠው ህክምናና እንክብካቤ ዙሪያ ያተኩራል። በአሁኑ ሰዓት የሚሰጠውን የህክምና እገዛ በሚቃኘው በዚህ ቅንብር ሙያዊ ማብራሪያ የሚሰጡን ዶክተር ብስራት ኃይለመስቀል ናቸው። ዶክተር ብስራት በሀዋርድ ዩኒቨርሲቲ የፋርማሲ ትምህርት ቤት ተባባሪ ፕሮፌሰር እና የመድኃኒቶች መረጃ አገልግሎት ክፍል ዳይሬክተር ናቸው። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ አወያይቷቸዋል። ዶክተር ብስራት ኃይለ መስቀል በቅድሚያ ለጊዜው አመሰግናለሁ። እሺ እኔም አመሰግናለሁ። በጣም ዶክተር ብስራት የኢቦላ ህክምናና እንክብካቤ ቀደም ሲል የሙከራ መድኃኒቶቹን ጨምሮ በርከት ያሉ ድንገቶችን አንስተን ተወያይተናል። የአገሮቹን የህክምና አቅርቦት አቅምና የወረርሽኙን ስርጭት ብርታት ጨምሮ በሙከራ መድኃኒቶችም ሆነ በህክምናው ውጤቶች ረገድ የተለያዩ ልምዶችና ጥረቶች እየተዘገቡ ነውና እስኪ ከሕክምናና እንክብካቤው አቀራረብ መሰረቶች እንነሳ። አንድ ሰው ለኢቮላ ቫይረስ መጋለጡ ከተረጋገጠ በኋላ በተለይም ደግሞ የህመሙ ምልክቶች ከታዩበት በኋላ የሕክምና አቅርቦቱ ምን አይነት እንክብካቤ ይጠብቀዋል? ጥሩ ጥያቄ ነው። በዚህ በኢቦላ ገና ሁላችንም እንደ አዲስ ሜዲካል ኮሚኒቲውም እየተማርን ነው። በጣም ልምድ ያለው ኤክስፔሪንስ ሊሆንበት በሽታ አይደለም። አሁን ከአምስት ሺህ ሰው በላይ ሞቷል በዌስት አፍሪካ እዚህም በአሜሪካ ሀገርም ወደ ስምንት በሽተኞች አውሮፓም እንደዚሁ እየታየ አሁን ከምናያቸው በሽተኞች እየተማርን ነው እና እንግዲህ እስካሁን ከተማርነው ነገር አንደኛ የመጀመሪያው ሲምተም ቫይረሱ ከገባ በኋላ በፈጣን መንገድ ሰውነታችን ውስጥ ይራባል እና የሚያመጣው የመጀመሪያው የህመም ምልክት ትኩሳት ነው ትኩሳቱ ሰውየው ቫይረሱ ካገኘው ከአንድ ሳምንት በኋላ እንደዚህ ይጀምረዋል እና ለሶስት ለአራት ቀን ይቀጥላል። ትኩሳቱ በኋላ ትኩሳቱ እየጨመረ ሲሆን ፍሉ እንደያዘው ሰው ማንቀጥቀጥ፣ የጡንቻም ፔ መስል የመሳሰለው ድካም፣ የመሳሰለው ነገር ከዛ ምግብ አለመብላት፣ እነዚህ እንግዲህ ለሶስት ለአራት ቀን ይቆያሉ። በትኩሳት እና ጠቅላላ ጤና አለመሰማት በሚመለከት አስተኛው ከአምስተኛው ቀን በኋላ የሆድ ነገር ይጀምራል። ማስታወቅ፣ ማስቀመጥ፣ ከፍተኛ የሆነ የሆድ ህመም ይጀምራል። ተቅማጡ ትንሽ እየቆየ ሲሄድ እየባሰ እየባሰ ይሄድና አንዳንዴ በጣም ቀጭን ከመሆን የተነሳ አንዳንድ ሪፖርት እንዳየሁት እስከ አስር አስራ ሁለት ሊትር ድረስ በቀን ሊያስቀምጥ ይችላል ማለት ነው። ማስታወቁም ደግሞ እንደዚሁ እስከ ከአንድ ሊትር እስከ አንድ ነጥብ አምስት ሊትር ድረስ ያህል የሚሆን ማስታወቅ ይጀምራል። ያን ያህል መጠን ያለው ፈሳሽ ከሰውነታቸው ሊወጣ ይችላል በሁለት ይወጣል ማለት ነው። በዛም ምክንያት በጣም ክብደት ይቀንሳሉ። እስከ አስር ኪሎ ድረስ ሰውነታቸው ይቀንሳል ማለት ነው። እዚህ ጋር ያሉ አንዳንዶቹ የቆዳ በሽታ ላይ ችፍ የሚል ነገር ሊወጣባቸው ይችላል። እንግዲህ ይሄ ሌላ አንድ ሶስት አራት ቀኖች ይቆያሉ። ይሄ ማስቀመጥና ማስተባሉ ችግር ምንድን ነው? አንደኛ ፈሳሽ ከሰውነታችን ውስጥ ሙልጭ አርገው ይወስዳል ማለት ነው። ዲሃይድሬትድ እንሆናለን። ሌላው ሰውነታችን ውስጥ ያሉ ንጥረ እንትኖች ኤሌክትሮላይት የምንላቸው እነሱንም አብሮ ይዞ ይወጣል ማለት ነው። ስለዚህ በተለይ ፖታሽየም የሚባሉ ማግኒዥየም እና ካልሽየም እነዚህን ንጥረ ነገሮች ከሰውነታችን ስለሚያወጣ በሱ ምክንያት የሚመጡ ብዙ ችግሮች ይፈጠራል። እዛ ላይ ካልቆመ የውሃው ከሰውነታችን ሙልጭ ብሎ መውጣት፣ ኩላሊቱ የሚያጣራው ነገር ከማውጣቱ የተነሳ ኩላሊቱ መስራቱን እያቆመ ይመጣል። ሽንት አይኖርም። ያ ደግሞ ልቡ ደም የሚያዘዋውረው ነገር ከማጣቱ የተነሳ ለራሱም ደም ማግኘት አይችልም። ስለዚህ ቀጥሎ የልብ ይመጣል። የልብ ስራ ይታወቃል። እነሱ እነሱ ተደራርበው ሳምባው መቆም ይጀምራል። አሁን አሁን በቅርብ የሞቱት ዳክተር ማርቲን ትላንትና የሞቱት ዜና ላይ ቀርበው እንደሆነ አንደኛው ኩላሌታቸው እና ሌላው ደግሞ ሳምባቸው መተንፈስ አልቻሉም ሁለቱ ነገሮች ተጨማምረው ሰውየውን ከዛ በኋላ ምንም አይነት ህክምና ሊመልሰው የማይችልበት ቦታ ይደርሳል እና ያ ሰውየውን ይገለዋል ማለት ነው። መልካም ዶክተር ብስራት ቀደም ብሎ የጠቀሷቸውን በሴራሊዮን በበጎ ፍቃድ የህክምና አገልግሎት ላይ ሳሉ ታሞ የመጡትና በትላንትናው ዕለት ያረፉትን አሜሪካዊ ዜግነት ያላቸው ሐኪም ሁኔታ መዳን አለመቻላቸውን ጨምሮ እያነጋገረ ነው። አሁን የተቋቀሷቸውን ጭብጦችም እናነሳለን። ቅድም የገለጿቸው የህመም ምልክቶች ሲታዩና ኢቦላ መሆኑ በምርመራ ከተረጋገጠ በኋላ ምን ይደረግለታል? አንድ ህመምተኛ እርስዎ እንደሚሰሩበት ባለ ትልቅ የህክምና ተቋም ውስጥ ህክምናው በሁለት ይከፈላል። አንደኛው ሰፖርቲቭ ህክምና ነው የሚባለው፣ ሌላው ደግሞ ቫይረሱን ለመግደል የሚደረገው ሙከራ ነው። አንድ ሰው ቫይረሱ ቶሎ ሰውነት ውስጥ ተራብቶ በበቂ መጠን ከመድረሱ በፊት ቴስት ሲደረግ አይመጣም። ትክክል። ኔጌቲቭ ይሆናል ማለት ነው። ምርመራ ሲደረግ አይገኝም። በምርመራ ስለማይገኝ ያ ጊዜውን ያራዝመዋል። ህክምና ከማግኘቱ በፊት ሁለቱም የሞቱት አሜሪካ ሀገር ሰዎች በዚህ ምክንያት ነው። ጊዜ በመወሰዱ በዛ በጊዜ ውስጥ ቫይረሱ ለመራባት እድል ስላገኘ አለመመለስ ቦታ ላይ ከደረሰ በኋላ ፖዘቲቭ ቢሆንም ያን ጊዜ የሚደረግላቸው እርዳታ ጥቂት ነው። እንግዲህ በሰፖርቲቭ ቴራፒ ወይም ህክምና የምንለው የሚደረገው የሚደረጉ ነገሮች ከትኩሳቱ ነው የሚጀምረው። ትኩሳት ላለው ለትኩሳት መቀነሻም ቢሆን ፓናዶል አለ ታይልኖል አለ ሌሎች የተለያዩ ማንም ሰው ትኩሳት ሲኖረው የሚወስዳቸው መድኃኒት ይሰጠዋል። ሁለተኛው የማስታወክና የማስመለስ ቦታ ከደረሰ በኋላ ዋናው ትልቁ ህክምና ያንን የወጣውን ፈሳሽ መተካት ነው እና የ በአፍ መስጠት ስለማይቻል በአፍ የሚሰጡት ተመልሶ ስለሚወጣ በደም ስር ነው የሚሰጠው በብዛት የሚሰጠው ያ ፈሳሹ ነው። ከዛ እንግዲህ አብረን የሚወጡ እነዚህ ንጥረ ነገሮችን እሱን መተካት ያስፈልጋል። ስለዚህ የሚሰጠው ፈሳሽ ፈሳሽ ብቻ ኢትዮጵያ ግሉኮስ እንደምንለው ግሉኮስ ብቻ ሳይሆን እነዛ የጠፉትን ንጥረ ነገሮች ፖታሽየም፣ ከካልሽየም እነሱ እነሱን እየሞላ እንዲ ይሰጣል ማለት ነው። በተረፈ የሚያስታውቀውና የሚያስቀምጠው ነገር የሚያስቆሙ መድኃኒቶች አሉን። ለሌላም በሽታ ቢሆን ተቅማጥ ለያዘው ሰው የሚሰጡ ሆን የሚያደርጉ ለማስመለስን ለማቅለሽለሽና ለማስታወቅ የሚሰጡ እነሱ ሁሉ ሊሰጣቸው ይችላል። እነዚህ ሰዎች ማለት ነው። ህመም አለው፣ በጣም ብዙ ህመም አለው። የነርቭም ህመም ያመጣል። የሆነም ቁርጥማት፣ ቁርጠት ያመጣል። ለእሱ ደግሞ በተለይ ናርኮቲክ የምንላቸው መድኃኒቶች ለፔን የሚሆን ጠንካራ የሆነ ፔን፣ በሽታን ህመምን የሚያስታግሱ መድኃኒቶች አሉ። ያን እያለፈ የመጣ ሰው እንግዲህ እና ኩላሊቱ በበሽታው መያዝ የጀመረ ሰው ዳያልሲስ አለ ዳያልሲስ ተደርጎ ደሙ መጣራት አለበት፣ ይጣራል። በዚህ መካከል እንግዲህ ኢንፌክሽን ሊይዘው ይችላል። ብዙ ባክቴሪያዎች ሰውነቱ በትር ይችላሉ። ለእሱ ደግሞ ለኢንፌክሽኑ አንቲባዮቲክ ይሰጣቸዋል ማለት ነው። እንግዲህ ያን ጊዜ ነው አንዳንዴ የደም ምልክት የሚያሳየው። አፍንጫቸው፣ ጥርሳቸው የመሳሰለው ነገር መድማት ከጀመረ ደግሞ ደም ደም ትራንስፊዥን ይሰጣቸዋል። አለርጂ አንዳንድ ጊዜ ከሆነ ደም ብለድ ፕሬሸራቸው በጣም ከወረደ እሱን ወድ ላይ ከፍ የሚያደርግ ይሰጣቸዋል። ራሽ ከመጣ ቆዳቸው ላይ ደግሞ የሚያሳክክ ችፍ የሚል ነገር ለሱ አለርጂ። ስለዚህ ህክምና በጣም ሰፊ ነው፣ እንደሚታዩት ምልክቶች እነኝን የህመም ምልክቶች በደጋፊ ባሏቸው ደጋፊ ወይም አጋዥ ባሉት ህክምና መሰረት ማከም በትይዩ ይካሄዳል። የሙከራ መድኃኒቶችም ሆኑ ሌሎች በቀጥታ ለቫይረሱ የሚነጣጠሩ ህክምናዎች ባሉበት አዎ፣ ይሄ ሁሉ እየተደረገ አንዳንዶቹ መተንፈስ ያቀታቸዋል። ያን ጊዜ ትንፋይ ሲያቀታቸው ኦክሲጅን ይሰጣቸዋል። እሱንም ከቃታቸው ደግሞ ማሽን ላይ ተደርጎ ቬንቲሌተር ይደረግላቸዋል። ይሄ ሁሉ እየተደረገ ከዛ በዛው በትይዩ ማለት ነው ቫይረሱን የሚዋጉ እነዚህ ሁሉ አሁን ቫይረሱን የሚዋጉ አይደሉም። ቫይረሱን የሚያጠፉ ሳይሆን ቫይረሱን የሚያመጣቸውን ችግሮች ለመፍታት የሚደረጉ ድጋፍ በአጋዥነት የሚሰጡ መድኃኒቶች ናቸው። መድኃኒቶቹን በሚመለከት አሁን በጊዜው የተለያዩ መድኃኒቶች ጥናት ላይ ያሉ አሉ። ግን ምንም ይሄ ነው ተብሎ በመንግስት ደረጃ በማንኛውም ዓለም በዓለም ጤና ጥበቃም ቢሆን በአሜሪካ ሀገር ቢሆን ኢሮፕም ጥራቱ ታውቆ የወጣ መድኃኒት የለም። ለኢቦላ ህክምና ተብሎ ፍቱም መድኃኒነቱ የተረጋገጠ መድኃኒት የለም በሙከራ ይረዳል በሚል ከሚሰጡት አሁን ከምንመለከታቸው ውጪ ዶክተር በስራት እስኪ እነኚህን የህክምና የሙከራ መድኃኒቶች ቀደም ሲል ያነሳነውን በርከት ላሉ ታማሚዎች ስቱም በመርዳቱ የተመረጠውንና እና ነገር ግን የአቅርቦት እጥረት እንደነበረ ይነገር የነበረውን ዚማፕ የተባለውን ጨምሮ አሁን ከደረስንበት አሁን ከሚታዩ ሁኔታዎች አንጻር እንመልከት። የትኞቹ መድኃኒቶች ሰሩ? ለምን? ምን አይነት የመከላከያ ክትባቶች? ዶክተር ብስራት ኃይለ መስቀል ሳምንት ይመለሳሉ። በአሁኑ ግን ለጊዜያቸው አመሰግናለሁ። እግዜር ይስጥልኝ። በእኛም በኩል የከበረ ሰላምታና ምስጋና ይድረስ ለዶክተር ብስራት እንደዚሁም ላሉ ላላንተም አሁን ከምሽቱ ለአራት ሰዓት ሩብ ጉዳይ ሆኗል አዲስ አበባ ላይ። ወደ ተከታዩ ዝግጅታችን ንለፍ። ንግድና ምጣኔ ሀብት በኢትዮጵያ የእንቁላል ዋጋ መናር እንዳማረራቸው ሸማቾች ለመገናኛ ብዙሃን እየገለጹ ናቸው። አንድ እንቁላል እስከ 3 ብር ከ50 ሳንቲም እስከ መሸጥ ደርሷል ይላሉ ሸማቾች ለዘመን መለወጫ እንኳን ያን ያህል አልከፈልንም ነው የሚሉት። የምሽቱ ንግድና ምጣኔ ሀብት ዝግጅት ሸማቾችንና አንድ ጋዜጠኛ አነጋግሯል። የዝግጅቱ አቅራቢ ሄኖክ ሰማእግዜር ለቁርስ እንቁላል ፍርፍር ስልስ ከዶሮና ከወጥ ጋር ደግሞ እንዲሁ ጣልጣል፣ የእኔ ቢጤው ደግሞ ከሽሮ ጋር እንዲያው ላምሮት ክሽኔ ክሽ ክሽ በየቤቱ ወንደ ላጤው ላጥላጥ አድርጎ ለቁርስ ድረስ እናቶች ለልጆቻቸው ገንቢ ምግብ እንቁላል በየምግብ ቤቶች ውስጥ ሜኑ እንቁላል በሥጋ እንቁላል ፍርፍር እንቁላል ቁጭ ቁጭ ኦምሌት ወዘተ ዛሬ ዛሬ ታዲያ የእንቁላል ክሽኔ የፈለገ ሰው ካለ ኪሱን አጥብቆ መዳበስ የግድ ሆኖበታል ባለፉት ጥቂት ሳምንታት የእንቁላል ዋጋ ሳይታሰብ በእጅጉ ኑሯል አንድ በስልክ ያነጋገርናቸው ሸማች እንዲያውም በቀልድ ቅርፊቱንም መጣላ አቁመናል ብለውኛል በበዓላት ወቅት የእንቁላል ዋጋ ይጨምራል። የዘንድሮ የ2007 አዲስ ዓመት በዓል ላይ ሁለት ብር ከስልሳ አንዱ እንቁላል ሲሸጥ ባለፉት ጥቂት ሳምንታት ብቻ በአንድ እንቁላል ላይ የአንድ ብር ጭማሪ ታይቷል። በአዲስ አበባ፣ በተለያዩ የክልል ከተሞችም እንደ መዲናይቱ ባይጋነንም አንድ እንቁላል በሁለት ብር በመሸጥ ላይ ነው። ሳይንሳዊ ባልሆነ መንገድ እንዲሁ በለፍ ተቀደም የህዝብ አስተያየቶችን ሰብስበናል። እናስቀድም የምኖረው አዲስ አበባ ከተማ። ወይዘሮ ራሄል፣ እንግዲህ ሰሞኑን የእንቁላል ዋጋ በጣም ጨምሯል። በተለያዩ የከተማው ክፍሎች እንደዚሁም በክፍለ ሀገር፣ እናንተ አካባቢ የእንቁላል ዋጋ እንዴት ነው? እንቁላል ዋጋ በጣም ጨምሯል። ሶስት ብር ከሀምሳ ሳንቲም አንድ እንቁላል ነው፣ ወይስ አምስት እንቁላል በሶስት ብር ከሀምሳ እንዴት ይቻላል? ቤተሰብ አለዎት? እርስዎ ስንት ልጆች አለዎት? አራት ልጆች እንቁላል ትጠቀማላችሁ በስፋት በጣም ከመቼ ወዲህ ነው ጭማሪው የመጣው ምክንያትስ አለው እንግዲህ ምክንያቱም ያው ማናቀው አንችልም ግን ከቅርብ ጊዜ በኋላ ነው በጣም ብዙ ጨመር የመጣው እንደ እርስዎ ላሉ ቤተሰቦችስ ዋጋው እንዴት ነው ኪስ ይጎዳል ወይስ እንዴ በደንብ ነው የሚጎዳው ማለት ያው በዛ ለልጆች ባሉ ቁጥር ብዙ እንቁላል ያስፈልጋል። ልጆች ያ ብዙ የተጠቀመው ነገር እንቁላል ለብዙ ነገር የሚጠቀምበት ስለዚህ አንድ ስትገዛ በጣም ብዙ ብር ነው የምታወጣው። ብዙ ማስጠቀምበት ያንን ያህል ብር አውጥተበት አለ መግዛትም ደግሞ ሴት ሊሆን አይችልም። ለምን ያንን ነገር ግዴታ ለልጆች ማድረግ ስለሚያስፈልገ ማለት ነው። በጣም አመሰግናለሁ። ያለሁበት ከተማ አምቦ ወረዳ ጠበላ ዜሮ ሁለት ቀበሌ ቃል ኪዳን ምግብ ቤት ነው የሚሰራው። እንግዲህ ቃል ኪዳን ምግብ ቤት ለተገልጋዮች ታቀርባላችሁ እንቁላል። የእንቁላል ዋጋ እንዴት ነው እናንተ አካባቢ ያለው ይሄን ሰሞን? በዚህ ሰሞን ያው በእኛ አካባቢ የእንቁላል ዋጋ በጣም ውድ ነው። ስንት ነው የምትገዙት እንቁላል? በቃ እንደዚውም አንዱ በሁለት ብር ዋጋ ነው የምንገዛው። አንዱ በሁለት ብር ዋጋ እንግዲህ አዲስ አበባም ሳነጋግር ሸማቾችን ሶስት ብር ከሀምሳ ሳንቲም እንደሚገዙ ነው አንዱን የገለጹት። እንግዲህ አንድ ብር ከሀምሳ ጭማሪ አለ ከአምቦ ማለት ነው። እናንተስ? እንግዲህ አምቦ አምቦ ሳ አምቦ አይደለም፣ ሁምቦ ሁምቦ፣ ወላይታ ውስጥ ሁምቦ ጠበላ የሚባል ቦታ አለ። አሀ ወላይታ ውስጥ ነው ሁምቦ ጠበላ የሚባል ወላይታ ውስጥ? አዎ ወላይታ ውስጥ ከሶዶ አስራ ሰባት ኪሎ ሜትር ነው ያለ ነው። ስለዚህ እናንተ አሁን ለተገልጋዮች ታዲያ እንግዲህ እንቁላልም ታቀርባላችሁ፣ ለቁርስም ሆነ እንደዚሁም በወጥ ውስጥ የሚገባ የተቀቀለ እንቁላል ዋጋ ጨምራችኋል? ያው እኛ በየአይነት ሂሳብ በየአይነቱን በአስር ብር ነው የምንሸጠው እንቁላል ምንጨምር አስራ ሁለት ብር ነው የምንሸጠው። ያው የእኛ ግን ይህን ያህል ጭማሪ አይኖርም። ሰው በብዛት ስለምንበላ ነው መሰለ። እንቁላል ዶሮዎቹም አሉ፣ ይፈለፉ ብዙ ዶሮዎች አሉ። ግን እንጃ አይታወቅም። እንቁላል የእንቁላል ዋጋ በምን አይነት ምክንያት እንደተጨመረ፣ ተጠቃሚ ይበዛል ብዬ ነው የምንገምተው። በጣም ነው የማመሰግነው። ኦኬ እሺ አዎ የእንቁላል ዋጋ እጅግ በጣም አስቸጋሪ የሆኑ አደግ ከመሬት ተነስቶ ከሶስት ብር እስከ ሶስት ከስሙኒ ድረስ እየገባ ነው። ከሁለት ከስልሳ አምሳ ተነስቶ ሶስት ብር ገብቷል። አሁን ሶስት ብር የት ከተማ ነው ይሄ የሆነው? ለምሳሌ ሾላ አካባቢ ኮተቤ አንድ ገበያ አለ። ለምሳሌ የሚኒ ሱፐርማርኬት ነገሮች አሉ እዚህ አካባቢ፣ እዚያ ሶስት ከስሙኒ ሶስት ብር ነው የሚሏቸው። ገርጅ ገበያ አለ አሁን እዚህ አካባቢ። እኔም ትንሽ ገበያ አለችኝ፣ እዚያም በዚሁ ዋጋ በተመሳሳይ ዋጋ የሚሸጠው ሱቅ አለ ሱቅ አለኝ፣ አከራይቼዋለሁ። እና እንዲያውም ለልጄ እንቁላል መግዛት ትቻለሁ። አሁን በሌላ ነው የምሸውደው፣ ውድ ስለሆነ ነዋ። አይቀመ ስንት ልጆች አለዎት? ሶስት ናቸው። ህፃኑ ነው ተጠቃሚ፣ ሁለት ትልልቆች ናቸው። ምንድን ነው ግን እንደው እርሶም ያው በንግዱም ስራም አሉበትና ምንድን ነው እንደዚህ በአንድ ጊዜ ዋጋው የጨመረው? ለዓመት በዓል ሲሆን መቼም የታወቀ ነው። ፋሲካም አዲስ ዓመት የተለመደ ነው። የዋጋ ቁጥጥሩ ስለሌለ ነጋዴው እንደፈለገው ትሸጥ እንጂ የአቅርቦቱና ከድሮ የተለየ የለውም። እንደዚህ የታወቀ የዶሮ በሽታ ወይ እንደዚህ የገባለ እንዴ? በፍፁም ምንም ነገር የለም። እንዲያውም ዘንድሮ ጥሩ ነው። በእህሉም በምኑ ጥሩ ዝናብና የበሽታ ነገር አይታይም። እንዲያውም በከብቶች ላይ ያለ በሽታ ምንም ነገር አይሰማምም። እኔም ተዘዋዋሪ ሰራተኛ እንደመሆን መጠን ታስታውሳለህ። አሁን ለቀምተኛ ነው የምደውልልህ። እንዲያውም እሺ፣ በጣም ነው የማመሰግነው አቶ አበራ። እሺ፣ አመሰግናለሁ። በዚህ የእንቁላል ዋጋ ጭማሪ ዙሪያ ታዲያ የፎርቹን ጋዜጣ ሰፊ ዘገባ አቅርቧል። ሸማቾችን፣ የጅምላ እንዲሁም የችርቻሮ ነጋዴዎችን ሁሉ የዋጋውን ጭማሪ ምን እንዳመጣው ያነጋገረውን ዘጋቢ ዳዊት እንደሻው ማምሻውን አነጋግሬዋለሁ። እንግዲህ ጭማሪ ያሳየው ከአዲስ አመት በኋላ ሁለቴ ነው የጨመረውና አዲስ አመት ላይ እስከ ሁለት ከስልሳ የተሸጠበት ሁኔታ ነበረ ከዛ በኋላ ግን ሶስት ብር ገባ አሁን ደግሞ ሶስት ከስልሳ ድረስ እየተሸጠባቸው ያሉ ቦታዎች አሉ በእርግጥ ዋጋው ከቦታ ቦታ ቫሪ ያደርጋል ግን ከሶስት ከሀያ አምስት ጀምሮ እስከ ሶስት ከስልሳ የሚሸጥባቸው ቦታዎች አሉና በዛ መንገድ ነው ሁለቴ ነው የጨመረው እና ምክንያቶችም ያቀርቡበት አለ ግን ይሄን ያህል ብዙ ጊዜ ዋጋ ሲጨምር ከአቅርቦት ጋር በተያያዘ የሚጠቀሱ ምክንያቶች ነበር ግን ያም ምክንያት አይደለም እያቀረቡ ያሉት ከአቅርቦቱም ጋር በተያያዘ ምርት አለ። ነገር ግን አንዳንድ እንግዲህ በጥቃቅን ደረጃ የሚሰሩ ያናገርኳቸው እንዳለኝ ከሆነ እንደዚህ በዚህ ስራ ላይ የተሰማሩ ትላልቅ ድርጅቶች ዋጋው እንዲንር አድርገዋል የሚል ነገር ነው ያስቀመጡት፣ እና በዚያ መንገድ ነበር እንግዲህ ያናገርኳቸውም የነገሩኝ። የችርቻሮ ነጋዴዎችስ ምን ይላሉ? የችርቻሮ ነጋዴዎች እንግዲህ እነሱ እንደሚሉት አሁን እንደዚህ በሱቅ ደረጃ የሚሸጡ የሚያናገርኳቸው ነበሩ፣ እና ትክክለኛው ምክንያት ያወቁት ነገር የለም። እነሱ ያው ጨመረ፣ እኛ ማህበረን ከገበያው ጋር መሄድ ስላለብን ጨምረናል ነው እንጂ ምን ተከሰተ ምን ተፈጥሮ ነው የሚለውን ነገር የሚያውቁት ነገር የለም። እንግዲህ ሰፋፊ የእንስሳት እርባታ ጣቢያዎችም አሉ፣ ኤልፎራ፣ እንደዚሁም የተለያዩ በጥቃቅንና አነስተኛ የተደራጁም አሉ በእነሱ በኩል ምናልባት አቅርቦትን በተመለከተ የዶሮ በሽታ ወይ እንደዚህ የአቅርቦት ችግሮች እንዳሉ የገለጹበት ሁኔታ አለ። ምንም አይነት ከነሱ ጋር የአቅርቦት ችግር እንደሌለ ነው። አሁን ደብረ ዘይት ጋር ብዙ አሉ እንደዚህ በዚህ ላይ የተሰማሩ ከሄል ፎራም አልፎ ሌሎች ትልልቆች አሉና እነሱም ወደ ሌላው ነው እንዲሁ እጃቸውን የሚጠቁሙት ማለት ለምሳሌ አንድ ያናገርኳቸው ከኛ አይደለም ይሄ ነገር የተከሰተው። ከአሁን በፊት ዋጋው እንዲወርድ ተደረገ። ዋጋው ሲወርድ ደግሞ ብዙ አቅርቦቱ ላይ የሚሰሩ የሚያቀርቡ የነበሩ ከገበያው ላይ ወጡ። እነዛ ሰዎች ማቅረብ ስላልቻሉን አሁን ገበያውን ጀስት አርቲፊሻሊ የተፈጠረ ነገር ነው የሚሉት እንጂ ብዙም እነሱም የሚያስቀመጡት ነገር የለም ከአቅርቦት ጋር በተያያዘ። በጣም ነው የማመሰግነው። ዳዊት እንደሻው የፎርቹን ጋዜጣ ዘጋቢ። እሺ መልካም። አድማጮች ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል። ሴቶች በመደበኛ የገበያው መድረክ ሲሳተፉ የአንድ አገር ኢኮኖሚ እድገትና ብቃት ከፍ እንደሚል በርካታ ጥናቶች ያመለክታሉ። በአጠቃላይ ሴቶች የኢኮኖሚ አውታር ለመሆናቸው ተደጋጋሚ መረጃዎች ይጠቁማሉ። አንዳንድ አገሮች ግን ሴቶች በኢንዱስትሪው መስክ እንዲሳተፉ አይፈቅዱም ወይም እድሉን አይሰጧቸውም። ምናልባትም ስራው ላይ ቢሰማሩ እንኳ ከባሎቻቸው ፈቃድ ካገኙ ብቻ ነው። ይህ አይነቱ ሴቶችን የማግለል አካሄድ ከፍተኛ ዋጋ ያስከፍላል፣ ይላሉ የዩናይትድ ስቴትሱ ውጭ ጉዳይ ሚኒስትር ጆን ኬሪ። ሴቶችን በኢኮኖሚው ዘርፍ ያላሳተፈው የእስያ ፓሲፊክ ክልል በአመት የ80 ቢሊዮን ዶላር ኪሳራ አጋጥሞታል፣ የሚሉት ውጭ ጉዳይ ሚኒስትር ኬሪ የጾታ ገደብን በማጥበብ የሴቶችን ተሳትፎ ያበረታቱ አገሮች ግን የአገር ውስጥ ምርታቸውን በ10 ከመቶ እንዳሳደጉ ተስተውለዋል ብለዋል። ቤይዥንግ ውስጥ በተካሄደው የእስያ ፓሲፊክ አገሮች የ2014 ዓ ም ጉባኤ ላይ ንግግር ያደረጉት የአሜሪካ ውጭ ጉዳይ ሚኒስትር ኬሪ በመላው የእስያ ክልል ያለውን የሴቶች የኢኮኖሚ ተሳትፎ ለማሳደግ ሁለት መሠረታዊ ሀሳቦችን ፈንጥቀዋል። አንደኛ በእስያ ፓሲፊክ ሀገሮች የሚገኙ ሴቶች ያላቸውን የኢኮኖሚ ተሳትፎ ለመለካት በማህበረሰባቸው ውስጥ የሚያደርጉትን አስተዋጽኦ በተለያዩ ሰባ አምስት ያህል ወሳኝ መስፈርቶች ማጥናት ጥሩ ፍንጭ ይሰጣል። ይሄ ሴቶችን በተገቢውና ጠቃሚ በሆነ የኢኮኖሚው ዘርፍ ከማሳተፉን ባሻገር ለቀጣዩ ትውልድም አይነተኛ ሞዴል ወይም ምስክር ወይም መለያ ሆኖ ያገለግላል ሲሉ ኬሪ ያመለክታሉ። ሁለተኛም አንድ የእስያ ፓሲፊክ ሀገሮች የሴቶች ኔትወርክ ማለት መረብ ቢዘረጋ ጠቃሚነቱን ኬሪ ገልጠው ይህ ክልላዊ አውታር ደግሞ በግሉም ሆነ በማኅበራዊው መስክ ያለውን የሴቶችን የሥራ ፈጠራ እንደሚያጎለበት አስገንዝበዋል። ሁላችንም እንደምናውቀው አሉ ኬሪ በመጨረሻም ሟለንዋይ በራስ መተማመንንና እድልን ከጥሩ አጋጣሚ ጋር ይፈጥራል። በብዙ አገሮች እንደምናየው ሴቶች በኢኮኖሚው ዘርፍ ተሳታፊዎች ሳይሆኑ ተመልካቾች ናቸው። ሐቁ ግን አንድ ቲም ሙሉ ተጫዋቾቹን ካልያዘ በግማሽ ተሰላፊዎች ለድል እንደማይበቃ ነው። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር። ከአሜሪካ ድምፅ ራዲዮ ጣቢያ የሚተላለፍላችሁን መደበኛ ስርጭት ነው እየተከታተላችሁ ያላችሁት። ክቡራትና ክቡራን ዝግጅቶቻችን እንዲጠናቀቁ ጥቂት ደቂቃዎች ይቀራሉ። ከመሰነባበታችን በፊት አጥር አጥር ያሉ መረጃዎችንና ማጠቃለያ ዜና እናሰማችኋለን። የኢትዮጵያ ሜቴዎሮሎጂ ኤጀንሲ ዌብሳይት ለሁለተኛ ሳምንት አጋማሽ ማለት ነው አይታደስም ወይም አብዴት አያደርግም። የኢትዮጵያ ሜቴዎሮሎጂ ኤጀንሲ ይህን ተከታትሎ ያስተካክላል ብለን ተስፋ እናደርጋለን። ለማንኛውም ከኢንተርኔት አሁን እዚህ ስቱዲዮ ሆኜ ባገኘት መረጃ መሠረት አዲስ አበባ ነገ ፀሐያማና አልፎ አልፎ ደመና የሚታይባት ትሆናለች። ከፍተኛ ሙቀቷ 22 ዲግሪ ሴልሽስ፣ ዝቅተኛው ደግሞ 8 ዲግሪ ሴልሽስ ይሆናል። የዶላር ኢትዮጵያን ምንዛሬ ደግሞ ከፈለጉ አማካዩ ሲሉ፣ 20 ብር ከ19 ሳንቲም ነው፣ 1 ዶላር የሚመነዘረው። ለማጠቃለያ ዜናው ወደ ቆንጭት። በመካከለኛው ምስራቅና በናይጄሪያ የበዛ በሄደው ሁከት ምክንያት በሽብር ፈጠራ የሚገደለው ሰው ቁጥር እንደ ኤሮፓውያን አቆጣጠር በ2012 ና 13 መካከል ባለው ጊዜ በ60 ከመቶ መጨመሩን የኢኮኖሚክስና የሰላም ኢንስቲትዩት ባወጣው ሪፖርት አስታወቀ። በ2013 በሽብር ፈጠራ 17958 ሰው መገደሉን የጠቆመው ሀገሮች ይህ ቁጥር ከዚህ ቀደም ከቀደመው አመት በሰባት ሺ ይበልጣል ብሏል ሪፖርቱ። የእስራኤልና የፍልስጤን መሪዎች እንዲሁም ዜጎች ውጥረትን ለማርገብ ሁከትንና መጻን ለማውገዝ የሰላም መንገድንም ለመጥረግ አብረው እንዲሰሩ የዩናይትድ ስቴትስ ፕሬዝደንት ባራክ ኦባማ አሳስበዋል። ፕሬዝደንቱ ይህንን መልእክት ያስተላለፉት ኢየሩሳሌም ውስጥ ወደሚገኝ አንድ የአይሁድ ምኩራብ የገቡ መጥረቢያና መሳሪያ የያዙ ሁለት ፍልስጤማውያን ዛሬ ጠዋቱ ላይ በጣሉት አደጋ አራት ጸሎት አድራሾች መገደላቸውን ተከትሎ ነው። ቡርኪና ፋሶን ወደ ሲቪል አስተዳደር የመመለስ ኃላፊነት የተጣለባቸው ጊዜያዊ ፕሬዝደንት ሚሼል ካፋንዶ ዛሬ ቃለ መሐላ ፈጽመዋል። ዋና ከተማይቱ ዋጋዱጉ ውስጥ በተካሄደ ስነ ስርዓት ላይ ካፋንዶ የሀገሪቱን ህገ መንግስትም የሽግግሩን ወቅት ቻርተርም እንደሚያከብሩ አስታውቀዋል። ክቡራትና ክቡራን አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። ዝግጅቶቻችንን በኢንተርኔት ከዌብሳይታችን ቪኦኤ ኒውስ ዶት ኮም ስላሽ አምሃሪክ ላይ ታገኛላችሁ። በስቱዲዮ ፕሮግራሙን ይመራልን ቴሌላይምባክ፣ ቴክኒሻኑ ደግሞ ራሻድ ስሜት ናቸው። በምሽቱ ፕሮግራም አዘጋጅ ባዳነች ፍስሐዬና በሌሎችም ባልደረቦቻችን ስም የምንሰናበታችሁ ቆንጂት ታዬና እኔም ሰሎሞን አባተንን አብራችሁን ስለቆያችሁ ከልብ እናመሰግናለን። ቀጥሎ የትግርኛ ቋንቋ ዝግጅት ይቀርባል። በእኛ በኩል ሰላም፣ ደህና ደሩ፣ ደህና ደሩ። man hey.